በስምንት ወራት ውስጥ ከስልሳ በላይ ሰዎች መሞታቸውን የአማራ ክልል አስታወቀ። ባለፉት ስምንት ወራት በአማራ ክልል ስልሳ ስድስት ሰዎች በኮሌራ ወረርሽኝ መሞታቸውን የክልሉ ህብረተሰብ ጤና ኢንስቲትዩት አስታውቋል። ከ አራት ሺህ በላይ ሰዎች ደግሞ በወረርሽኙ መያዛቸው ነው ጨምሮ የገለጸው በኢንስቲትዩቱ የበሽታና የጤና ሁኔታዎች ምላሽ አፈጻጸም ባለሙያ ሲስተር ሰፊ ድርብ ካለፈው አመት መጋቢት ወር መጨረሻ አንስቶ እስከ ትላንት ጥቅምት ሰባት ሁለት ሺህ አስራ እስከ 17 ዓ.ም ድረስ በ41 ወረዳዎች በተከሰተው የኮሌራ ወረርሽኝ 66 ሰዎች ሲሞቱ ከ4000 በላይ በወረርሽኝ መያዛቸውን ለአሜሪካ ድምጽ ተናግረዋል። አስቴር ምስጋናው ዘገባላት በአማራ ክልል በተከሰተው ወረርሽኝ ሰዎች መሞታቸውንና በበሽታው መያዛቸውን የክልሉ የሕብረተሰብ ጤና ኢንስቲትዩት የበሽታዎችና የጤና ሁኔታዎች ምላሽ አፈጻጸም ባለሙያ ሲስተር ሰፊ ደርብ ዛሬ ለአሜሪካ ድምጽ ተናግረዋል። መጋቢት ሀያ ሰባት ሁለት ሺህ አስራ ስድስት አመተ ምህረት ጀምሮ ነበረ የመጀመሪያው የኮሌራ ወረርሽኝ የጀመረው። ትናንትና እስከ ጥቅምት ሰባት ሁለት ሺህ አስራ ሰባት አመተ ምህረት ድረስ ባለው መረጃ አራት ሺህ ሶስት መቶ ሰማኒያ ዘጠኝ የሚሆኑ ኮሌራ ህሙማን እንደሚሶስ ተደርገዋል። ከነዛ ውስጥ ስልሳ ስድስት የሚሆኑት ሞት ተመዝግቧል ማለት ነው። ስለዚህ አሁን እዚህ ጋር ያው የመግደል መጠኑ ስናየ ወደ አንድ ነጥብ አምስት በርሰን ገብሏል ማለት ነው። በጣም በብዛት ግን ሪፖርት የተደረጉት እነዚህ በተለይ የቀን ሰራተኛ የሚኖርባቸው ሰፋፊ የሻልማት ቦታዎች ላይ እነሱ አካባቢ በጣም ይበዛል። ድርቅ አካባቢ ያለባቸው ቦታዎች ላይ ይበዛል እናየው ማለት ነው። ግን ሪፖርቱ ከሁሉም ይነስም ይዛል ከሁሉም ነው ሽቶት የደረሰው። ሲስተር ሰፊ አክለውም በሽታውን በቁጥጥር ስር ለመዋል ከስልሳ በላይ የኮሌራ ወረርሽኝ ማዕከሎችን በማቋቋም እና ከተቋሙ አጋሮች ጋር ትብብር በተደረገው ጥረት ወረርሽኙ እየቀነሰ መምጣቱን ተናግረዋል። በአሁኑ ሰት ያው እየቀነሰ ነው ያለው። ግን መጀመሪያ ያ እንግዲህ ወረርሽኙ ሲከሰት አጋር ድርጅቶችን የአማራ ክልል ርስ ጤና ኢንስቲቱት እንዲሁም የአማራ ክልል ጤና ቢሮ እንዲሁም ደግሞ የኢትዮጵያ ርስ ጤና ኢንስቲቱት ጋር በመተባበር በእነዚህ የሚያስፈልጉ የኮሌራ ሕክምና ለመስጠት የሚያስፈልጉ መድኃኒቶችን ግብዓቶችን ማሟላት ተችሏል ማለት ነው። ከነሱ ጋር በመተባበር ማለት ነው። ሃይማኖት ቦታዎች አሉ። በጣም ብዙ ሰው የሚሄዱባቸው የተፈናቃይ መጠለያ ጣቢያዎች አሉ። እነዚህ እነዚህ ቦታዎች ላይ በጣም ስጋት የሆነባቸው አሉ። እንዲሁም ደግሞ ውሃ የውሃ የድርቅ የተከሰተባቸው አካባቢዎችም አሉ። እዛ ላይ አሁን ድርቅ ሲከሰት ውሃ የውሃ ቀውስ ስላለ በሽታው ይከሰታል። በተለይ ምዕራብ ጎንደር፣ ማዕከላዊ ጎንደር እየተከሰተ ያለው እነዚህ የቀን ሰራተኞች ይሄዳሉ ወደዛ ማለት ነው። እነሱ ላይ ነው በጣም በሰርሱ ተከስ የነበረው እነዚህ ዞኖች ላይ። ስለዚህ እነዚህ ላይ አስፈላጊ የሆነ ንጹሀ አቅርቦት የለም ብናይ ማለት ነው። በተመሳሳይ ምግቡም ንጽህና የተጓደለ ነው። የሚነገሩት ምግብ በጣም ብዙ ስለሆኑ ማለት ነው። ስለዚህ እዛ ላይ የሚመለከተው አካል በተለይ እነዚህ የቀን ሰራተኞችን የሚያሰማሩ ባለ ሀብቶች ሊሆኑ ይችላሉ። ሌላው የሚመለከተው ሴክተር የቀን ሰራተኞችን ቅንነት ለመጠበቅ የሚጠበቅበትን ስራ መስራት በኦሮሞ ብሔረሰብ አስተዳደር ዞን በአቴ ወረዳ አስቀድሞ የተከሰተው ወረርሽኝ በሁሉም ጎንደር ዞኖች በምዕራብና በሰሜን ጎጃም ዞኖች በባህር ዳር ዙሪያ ወረዳ እና በአጠቃላይ በክልሉ በአስራ ዘጠኝ ወረዳዎች መከሰቱን ባለሙያዋ ተናግረዋል። በተለይ ድርቅ ባለባቸው አካባቢዎች ብዙ ሰዎች በሚገኙባቸው የሃይማኖት ቦታዎችና የተፈናቃይ መጠለያ ጣቢያዎች ወረርሽኙ በስፋት መታየቱን ገልጸዋል። በጉዳዩ ላይ መረጃ የሰጡን የባህር ዙሪያ ወረዳ ጤና ጽህፈት ቤት ኃላፊ አቶ ዳንኤል በሁሉ በባህር ዳር ከተማና በዙሪያው በሚገኙ የሃይማኖት ቦታዎች ወረርሽኙ በመከሰቱ ሰዎች መሞታቸውን ተናግረዋል። በኋላም በቁጥጥር ስር መዋል እንደተቻለም ጠቁመዋል። ወረርሽኙ እንደ ወረዳችን መጀመሪያ አንዳሳ ላይ ቢነሳም በኋላ ላይ ደግሞ ክረምቱን ተከትሎ በተለይ ሐምሌ መጀመሪያ አካባቢ ደግሞ በአቡነ ሀራም ተነስቷል ማለት ነው። ሁለቱም የእምነት ተቋማት ናቸው። አንዳሳም የጸበል ቦታ ነው። አቡነ ሀራም ጸበልም ገዳም ነው የሚኖረው ስለዚህ በሁለቱም በኩል ወረርሽኝ ተከስቶ ከአራት መቶ አምሳ በላይ የኮሌራ ወረርሽኝ ማከም ችለናል ማለት ነው። ከዚህ ውስጥ ወደ ሁለት መቶ አምሳ ሶስት የሚሆኑት አቡነ አሀራ ናቸው። መቶ ዘጠና ሰባት የሚሆኑት ደግሞ አንድ የተገኙት ማለት ነው ሰዎች ብቻ ነው። ከአንድ አንድ ከአቡነ አሀራ ሁለት የሞተ ማለት ነው። ይህም ከዓለም የጤና ድርጅት የሞት ምጣኔ በኮሌራ ጊዜ በጣም ያነሰ ና አክሴፕቴብል ሪኮመንድድ መስከረም ሰላሳ አንድ አሳሰበን ተገኘ። ወዲያውኑ በሁለተኛ ሁለት ቀን ቆይቶ ድኑ ፊት የለም። አሁን ኮሌራ የሚባል በወረዳችን በህክምና ጣቢያ የለም፣ ግን አርባ ሁለት ቀን መሙላት አለበት ማለት ነው። አርባ ሁለት ቀን ዜሮ ሁኑ መቆየት አለበት። ሊሞላ ሲል ነው አሁን አንድ ጊዜ የተገኘ ማለት ነው። ስለዚህ ጋር ተያይዞ የ ነገሮችን ማጠናቀቅ እንሰራለን። የንጽህና እና ከውሃ ጋር የተያዙ ነገሮች መጸዳጃ ቤት፣ ሌሎችም ስራዎች አብረን እየሰራን ያለ ነው። የአማራ ክልል የከፍተኛ ትምህርት ተቋማት ፎረም ሰሞኑን ባወጣው የሰብአዊ ምላሽ ስትራቴጂ ሰነድ ላይ በክልሉ በመካሄድ ላይ ያለው ግጭት የጤና አገልግሎትን ክፉኛ በመጉዳቱ በርካታ ተቋማት ስራቸውን እንዲያቆሙ ማድረጉን ገልጿል። ፎረሙ እንደ ኢሮፓያን አቆጣጠር ከ2023 እስከ 2024 ባለው ጊዜ በተደረገው ጥናት 25 ሆስፒታሎችን ጨምሮ 969 ጤና ተቋማት ላይ ጉዳት ደርሷል 1116 የጤና ባለሙያዎችም የስራ አካባቢያቸውን ለቀው ተሰዷል ብሏል ሰነዱ ለአሜሪካ ድምፅ አስቴር ምስጋ ነው